ባለፈው ሰኔ 26 ቀን 2016 ዓ ም ከአማራ ክልል ወደ አዲስ አበባ ሲጓዙ በኦሮሚያ ክልል ገርባ ጉራቻ ከተማ አቅራቢያ ከታገቱ የዩኒቨርሲቲ ተማሪዎች አንዱ እንደነበር እና የሲዳማ ክልል ተወላጅ መሆኑን የነገረን አስተያየት ሰጪ ከሰኔ 26 ቀን እስከ ሐምሌ 2 ቀን 2016 ዓም ሸኔ ብሎ በጠራቸው ታጣቂ ኃይሎች ታግቶ መቆየቱን አስታውሶ ከተጠየቀው ብር 500 ሺህ የቤዛ ገንዘብ ውስጥ በቤተሰቦቹ የተሰበሰበው የሚያደርገው ብር 300 ሺ በባንክ በኩል እንዲላክላቸው ታጣቂዎቹ በመስማማታቸው ገንዘቡ ተልኮ መለቀቁን ለአሜሪካ ድምጽ ገልጿል። የከፋ ጉዳት ሊደርስበት እንደሚችል በመስጋት ስሙን በይፋ እንዳንጠቅስ የጠየቀን ይሄው ተማሪ ታግቶ በቆየባቸው ቀናት ደርሶብኛል ባለው ስቃይ ብዙ ማውራት እንደማይችል እና በአሁኑ ሰዓት በሕክምና ላይ እንደሚገኝ አመልክቷል። ደውሉና ሶስት መቶ ሺህ ብር እንደምንም ያው ከአምስት በመቶ ሺህ ብሩ ሁለት አካውንት ነው። አንዱ ሁለት መቶ ሺህ ብሩን በአንድ አካውንት፣ መቶ ሺህ ብሩን ደግሞ በሌላ አካውንት ሶስት ቀን ሙሉ ቆይተን ብሩ ነው ገና ምናምን በማን አካውንት ነው ብሩ የገባው ሶስት መቶ ሺህ ብሩ በተመሳሳይ ምክንያት ሰሙን መጥቀስ ያልፈለገ የሲዳማ ክልል ተወላጅ መሆኑን እና ከእገታው ገንዘብ ከፍሎ መለቀቁን የነገረን ተማሪ በታጣቂዎቹ ቁጥጥር ስር በነበረበት ወቅት ከፍተኛ እንግልት እንደደረሰበት ገልጾ፣ ሌሎች ስልሳ ሰባት ታጋቾችም በስቃይ ውስጥ ናቸው ብሏል። ያው መንገድ ላይ ያለው በጣም ስቃይ ነው። እያባረሩ በዱላ ምናምን እየመቱ ነው የሚሄድ በዛ ያው ደቡብ ልጆች ሰባ ነበረን ሶስት ስንወጣ ሰባት ሰው እስካሁን እዛው ታግቶ ነበረ። አንተ መቼ ነው የወጣኸው? እኔ አሁን ስድስት ቀን ይሆናል ከወጣሁ። ከፍለ ነው በነጻ ነው የወጣኸው? ከፍለ የእኔ ጓደኛ አብረን የጠፋንው ነው፣ ሶስት መቶ ሺህ ከፍሎ ከዛ በኋላ እኔ ሀምሳ ሀምሳ ሺህ ከፍዬ ነው ወጣውት። መጀመሪያ ስንት ነበር የተጠየከው? እኔ አምስት መቶ ሺ። መጀመሪያ የድሀ ልጅ ነኝ፣ ምንም የለንም ምናምን ብዬ ከዛ በኋላ ጋለም ላይ የሆነ ልጅ ኦሮሞ ልጅ አለ እሱም ለሚሎ ነበረ ይሄ ምንም የላቸውም አባቱ የእሱ አባት አሁን የአሞት የሆስፒታል ተኝቶ ነው አለው እኔ ከሱ ጋር እኛ እየደውልኩ ነው ብሎ ልጁ በደንብ ለምኖ ነበረ። በቃ እሱ ብር የሚሰጥ አይደለም፣ ምንም የለውም ምናምን ብሎ ሲለምኑ፣ ከዛ በኋላ እሺ ብሎ ያው ልጁም ያኛው ሶስት መቶ ሺህ ስላስገባ እሱን እኔ ስለነበረን በቃ ከሱ እኔ መለየት አልፈልግም፣ ከዛ እኔ ከሱ ጋር ነው የሚሄደው ምንም የለንም ብዬ ለምኜ ለምኜ ነው እነርሱን ያሳመንኩት። ሁለት ከፍለን ወተናል። አንዱ ያው የሆነ ማታ ሌላ ቦታ እያስቀየሩ መንገድ ላይ አመልጦ ወጥተዋል። አንድ መቶ አራት ኦሮሞ ልጆች ሰላሳ ስድስት የሚሆኑት በነፃ ተለቀዋል። እኛ ሶስት ስንወጣ እዛ የሚቀረው ስልሳ ሰባት ሰው ነው። በዱላ ብር ያስመጡ እያሉ በዱላ ይመታሉ ይደበድባሉ። ከዛ ብዙ ሲታይ ነው የማያሳዩት። ደግሞ ተኛም ቦታ የለም ያው መሬት ላይ ነው ምንተኛው። ያው ተዘጋጁ ብር ምናምን እያሉ አዎ ያስደውላሉ። እነሱ ናቸው የሚደውሉ ወይስ እናንተ ናችሁ? በራሳቸው ስልክ ነው የሚደውሉት። ይኸው ተማሪ ለጉዞ ከተነሳበት ቀን ጀምሮ ለአጋቾቹ መረጃ የሚሰጥ ግለሰብ አብሯቸው በአውቶቡስ ተሳፍሮ እንደነበር አክሎ ገልጿል። ከደባርግ ተነስተን ከጎንደር እስከ ባህርዳር በሌላ ትራንስፖርት መጥተን ጎንደር ባህርዳር አድረን ከዛ ባህርዳር ቲኬት ቆርጠን እኛ የመጣነ አንድ መኪና ከተሳፋሪ ጋር ነው ተሳፋሮች ጋር ነው መጣ ነው እሱም ተሳፋሪ ሆኖ ቲኬት ቆርጦ አድሮ ከዛ በኋላ ያው በእኛ መኪና ላይ ነው እየመጣው። አሁን እኛ መኪና ሙሉ በሙሉ ተማሪ ሳይሆን የሶስተኛ መኪና ግማሽ ነው ተማሪ ተማሪ ግማሽ ነው እንጂ ተሳፋሪዎችም ነበሩ። የሆነ ለእነርሱም ኢንፎርሜሽን የምንሰጠው ከባህር ዳር ጀምሮ ከእኛ ጋር ነበረ። ከዛ እኛ አላወቅንም ሱን ከዛ መረጃ እየሰጠ በቃ ይኸው እስከዚህ ደርሰናል፣ ምናምን እያለ እኛ ወደ ቤተሰብ የሚል እየመሰለን በቃ እኛ ያው አልተረዳንም። ከዛ የሸነዎቹ በቃ መጥቶ እኛንም ከበቡ፣ መኪናውንም አቆሙ። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ሸኔ ሲሉ በጠሯቸው ታጣቂዎች እንደታገቱ ከገለጿቸው አንድ መቶ ስልሳ ሰባት ተማሪዎች ውስጥ እስካለፈው ሳምንት ረቡዕ ሐምሌ 2 ቀን 2016 ዓ ም ምሽት ድረስ አንድ መቶ ስልሳዎቹን በማስለቀቅ ወደ ቤታቸው እንዲሄዱ ለማድረግ ተችሏል ሲሉ ለአሜሪካ ድምጽ ማስታወቃቸው ይታወሳል። መንግስት አካሄድኩት ስላለው ታጋሽ ተማሪዎችን የማስለቀቅ ዘመቻ የጠየቅናቸው ቤዛ ከፍለን ተለቀቅን ያሉ ተማሪዎች ግን በመንግስት በተገለጸው ደረጃ ያዩት ምንም አይነት ጥረት አለመኖሩን አስረድተዋል። ምንም ሌላ እንቅስቃሴ የለም። ያው እኛ የቆየ ነው። ያው ብቻችን ነው። ያው የቆየ ነው። ምንም መንግስት ምንም ያደረጉት ጥረት የለም። ተማሪዎቹ በሰጡት ምላሽና በታጋቾቹ ወቅታዊ ሁኔታ ላይ ተጨማሪ መረጃ ለማግኘት ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት አስተያየታቸውን ማካተት አልቻልንም። የደባርቅ ዩኒቨርሲቲ የአራተኛ ዓመት የአካውንቲንግና ፋይናንስ ትምህርት ክፍል ተማሪ መሆኑን የገለጸልንና በተመሳሳይ የደህንነት ስጋት ምክንያት ስሙ በይፋ እንዳይጠቀስ የጠየቀን አስተያየት ሰጪ ታጣቂዎቹ በመጀመሪያ አግተው ከወሰዷቸው ስፍራ ወደ ሌላ ስፍራ በጨለማ ሲያዘዋውራቸው ተነጥሎ ጠፍቶ እንዳመለጠ ይናገራል። ወደ ወለጋ ሊወስደን ማለት ነው። ከሌሊቱ አስር ሰዓት ድረስ ቆየ ነው። ባለፈው አቋርጠን ሲነ ዜና ያመለጥኩት ከሌሊቱ አስር ሰዓት አካባቢ ነው። እንዴት አመለጥካቸው? አንተ እየወሰዷችሁ እያለን ዝናብ ዘንቦ ነበር። ኣክል እዛ በኋላ ዝናብ ውስጥ የሚጓዝ የሆነ ወንዝ ነገር አለ። ወንዙ ውስጥ ነው የወደቀችው። እሷን ለማውጣት ወደዚህ ወዲያ ሲሉ ነው አጋጣሚ፣ የሚጨለማ ስለሆነ ያኛውን አጋጣሚ ተጠቅመን ነው ያወጣ። አብዛኛዎቹ ተማሪዎች ናቸው። ሌሎቹ ግን ከባህር ዳር ወደ አዲስ አበባ ለተለያየዱ ያሉ ብዙ ሰዎች ናቸው ያሉት። አባቶችን መናፈስ ማለት ና ጠቃለ እዛ ቃፈሩ ላይ ማደር ነው። ምግብ ምናምን ያለ ከተገኘ ነው ምግብ የሚሰጡት፣ ካልበለ ሰበት

ይበ እንዳለ የታገቱ ተማሪዎችን ለማስለቀቅ በውላ የታስወዱ አካባቢ ያሉ ወጣቶች ገበያ ላይ ጨርቅ እየለመኑ መሆናቸውን ያነጋገርናቸው ወጣቶች ገልጸውልናል። ወጣቶቹ እንደሚሉት መንግስት፣ የታገቱ ተማሪዎችን አስለቅቅ ያለው ብሎ ያሰራጨው ዘገባ ለተጠየቀው የማስለቀቂያ ገንዘብ ልመና ስንወጣ ህዝቡ ገንዘብ እንዳይሰጠን እንቅፋት ፈጥሮብናል ብለዋል። ነው እየለመነን ተማሪዎች ቃለ ገቦ እየለመነ ነውና ከሌላ ወረዳን ገብተው እዛ ዞን እየለመኑ ውሎ ነበሩ። ስንጠይቋቸው ማንም አልተለቀቅም እስካሁን ወደ እኛ ጋር ያሉት ማለት ነው። ተማሪ ሳይለቀቅ ተለቋል ምናምን ሲል ዛሬ በጣም ብዙ ሰዎች የተለቋል ምንድን ነው እናንተ እየጠየቃችሁ ያላችሁ ምናምን እያለ እያስቸገረ ነው። ከእገታው ያመለጡና የተለቀቁ ተማሪዎችም ሆኑ የኦሮሚያ ክልል መንግስት ሸኔ ሲሉ ለድርጊቱ ተጠያቂ ያደረጉት የኦሮሞ ነጻነት ሰራዊት ቃል አቃባይ ኦዳ ተርቢ በቅርቡ ለአሜሪካ ድምጽ በሰጡት ቃል ድርጅታችን በዚህ አይነት ወንጀል እጁ የለበትም። ይህ አይነቱ ወንጀል በመንግስት ድክመት እየተፈጸመ ስለሆነ ከኃላፊነት ለመሸሽ ሲሉ እኛን ይወነጅላሉ ሲሉ ክሱን አስተባብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሰሞኑን ባወጣው ሶስተኛ አመታዊ ሪፖርቱ በተለይ በአማራና በኦሮሚያ ክልሎች እየተፈጸሙ ያሉ እገታዎች አሳሳቢ መሆናቸውን አመልክተዋል። ካለፈው አመት ሰኔ ወር 2015 ዓ.ም እስከ ሰኔ ወር 2016 ዓ.ም ያለውን ጊዜ የሚሸፍነው ይኸው የኮሚሽኑ ሪፖርት በሲቪል ሰዎች ላይ በትጥቅ ግጭቱ እንዲሁም በግጭቱ አውድ ውስጥ ከሚደርሱ የሰብአዊ መብቶች ጥሰ ች በተጨማሪ የታጠቁ ሰዎችን ኢላማ ያደረጉ እገታዎች አሳሳቢነት ከፍተኛ ትኩረትን የሚሻ ጉዳይ ነው ማለቱ ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።